በአውሮፓ የሚኖሩ ኢትዮጵያውያን በኔዘርላንድስ ተገናኝተው በሰላም ዙሪያ ለመስራት ቀደም ባለው ጊዜ ተስማምተዋል። በአፍሪካ ህብረት የሃይማኖት አባቶችና ከሲቪክ ማኅበራት የተወጣጡ በተገኙበት ዓላማቸውን በማሳወቅ አሜን በሚል መጠሪያ ስም በበጎ አድራጎት ማኅበራት ኤጀንሲ ተመዝግቦ ዕውቅና ያገኘ ነው። የቀድሞው የኢትዮጵያ ፕሬዚዳንት የመቶ አለቃ ግርማ ወልደ ጊዮርጊስ ለዚህ ተግባር ለሚውል በመኖሪያ ግቢያቸው ውስጥ የመሰብሰቢያ አዳራሽ አሳንጸው ለማህበሩም ሆነ በሰላም አኳያ ለሚደረጉ ጉባኤዎች ሁሉ እንዲያገለግል አበርክተዋል። አሜን ጉባኤውን በከፈተበት ወቅት የክብር እንግዳው የመቶ አለቃ ግርማ ወልደ ጊዮርጊስ ባጭሩ ያሰሙት፣ ስለ ሰላም መናገር በጣም ደስ ይላል። ዛሬ የምታዩት የአፍሪካ የሰላም ድርጅት የተለየ ሽልማት መጨረሻው ሽልማት ይሄኔ ነው። እሱም እንደዚህ የሰላም ነው። ስለ ሰላም እኔ ደርግም ለኤርትራ የሰላም ኮሚሽነር አድርጎ ነበረ። የሰላም ነገር ስለምወድ ይሆናል ያጋጥመኛል። ሰላም ትልቅ ነገር ነው። በዚህም ምክንያት ነው ይህን አዳራሽ ለሰላም መሰብሰቢያ እንዲሆን የሰራሁት። ስለ አሜን ማህበር በአጭሩ የሚያስረዱን አስተባባሪው ዶክተር ሰለሞን ንጉሴ አሜን ኢትዮጵያ እንደ ሎጎ የሚጠቀምበት ወደ ተስፋ ንግደት እና ወደ መደማመጥ እና መግባባት ባህል በሚል ነው ራሱን የሚያስተዋውቀው። አሜን ኢትዮጵያ ኢትዮጵያዊ በጎ አድራጎት ድርጅት ሲሆን በኢትዮጵያ በጎ አድራጎትና ማህበራት ኤጀንሲ በኩል ተመዝግቦ የሚገኝ ኢትዮጵያዊ በጎ አድራጎት ድርጅት ነው። በሕጉ መሰረት አሜንን የወሰድ ነው የአንድ ወገን ትርጉም እንዲኖረው በማሰብ ሳይሆን እውነት ይሁን እሰይ ተስማምቶኛል የሚል ትርጉም ያለው በሀገራችንም በዓለም አቀፍ ደረጃ ይሄ ቃል የአንድን ወገን ሳይሆን ለሁሉም በኩልነት የሚያገለግል ቃል ስለሆነ በተለይ ደግሞ ለሰላም በጣም አስፈላጊነቱን ለማጉላት ሲባል ነው። የዕለቱ ዋና ተዋናይ በዩኤስ አሜሪካ እና በኬንያ በመዘዋወር ስለ ግጭትና ሰላም ጥናትና ምርምር ያካሄዱት ፕሮፌሰር ህዝቅያስ አሰፋ የርዕሱ ትርጓሜውን ሲያብራሩ በአንዳንድ ሰዎች እጅ ግጭት ለመጎዳጃና ለመጠፋፊያ መነሻ ሲሆን በአንዳንድ ብልህ ሰዎች አያያዝ ግን ችግር መኖሩን አስገንዛቢና ሁሉን የሚበጅ መፍትሄ መፈለጊያ እድል ፈጣሪ ነው። በዚህ ትርጓሜ መሰረት ግጭት መፍትሄ የሚሻ ችግር እንጂ አሸናፊና ተሸናፊ ያለበት ውጊያ አይደለም። ሰላም ለግጭቶች መነሻ የሆኑትን ልዩነቶች በሚገባ ከለየና ከመረመረ በኋላ ልዩነቶችን ለፈጠሩ ችግሮች ሁሉንም ወገኖች የሚበጁ ዘላቂ መፍትሄዎችን መፈለግ ማለት ነው። ለሰላም መመስረት መደማመጥ፣ የሌላውን ችግር መረዳት ብቸኛ መፍትሄ ነው በማለት ያስቀመጡት አንዱ የግጭት መገለጫ ምልክት ሁከት ነው፣ ረብሻ ነው። ግን ብዙውን ጊዜ ሁከት የግጭቶች መሰረታዊ ምክንያት አይደለም። የተጣሉትን ወገኖች ወደ ሁከት የገፏቸው ሌሎች እንደ መብት መረገጥ፣ የብሶት አለመደመጥ፣ የክብር መዋረድ፣ የአንዱ ወገን እብሪትና አምባገነንነት የመሳሰሉ መሠረታዊ ምክንያቶች ሊኖሩ ይችላሉ። ሁከትን ኃይል ተጠቅሞ ማቆም ይቻላል፣ ግን ይህ ግጭቱን ፈታው አያሰኝም። ሳይወነጅሉና ሳይኮንኑ የሌላውን ችግር በተቸገረው ሰው አይን መመልከት የሚሰማውንም ስሜት እንዲሰማን ልብንና አይምሮን መክፈት ማለት ነው። ጌታቸው ተድላ ኃይለጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ።